የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ የካቲት 11 2011 ዓ.ም ምሽት ያዘጋጀናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ይቅርታ የካቲት አራት 2011 ዓ ም ምሽት የተዘጋጁ ቅንብሮች ናቸው። በፌዴራል ጠቅላይ አቃቢ ሕግ አማካኝነት በተዋቀረው የህግና ፍትህ ጉዳዮች ማሻሻያ አማካሪ ምክር ቤት በኩል ተሻሽሎ በህዝብ ተወካዮች ምክር ቤት የጸደቀው የበጎ አድራጎት ድርጅቶችና ማህበራት አዋጅ አብዛኛው የተሻሻሉ አንቀጾች ለዓለም አቀፍና አገር በቀል የመብት ድርጅቶች ተደነቁ። መሻሻል አለባቸው የተባሉ ጉዳዮች አሉ በተግባር መዋላቸው የሚጥሱት እንደ ወንጀል አድራጎት መቆጠር የለበትም። ስለዚህ አንዱ አሳሳቢ የሆነው እና ምናልባትም እንዲሻሻል በተደጋጋሚ በዓለም አቀፍ ድርጅቶችም ጭምር ጥያቄ ሲቀርብበት የነበረው እሱ ነው። ከመብት ድርጅቶቹ አንዱ ዋና ጽህፈት ቤቱን ቤልጅየም ብራስልስ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያን የሚመሩት አቶ ያሬድ ኃይለማርያም ናቸው። በዝርዝር ዘገባ እንመለስበታለን። ሌሎች ዘገባዎችም ይኖሩናል። ለምሽቱ ያዘጋጀናቸው ሁሉንም ከዝግጅቶቻችን ታግኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎቻችን በድጋሚ ተመልሰን በተናል። በዩናይትድ ስቴትስ የሕግ መወሰኛ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ስለ አፍሪካ፣ ስለ ዓለም አቀፍ ጤና፣ ስለ ሰብአዊ መብትና ዓለም አቀፍ ድርጅቶች የሚመለከተው ክፍል አዲስ ሊቀ መንበር አፍሪካውያን የሚሰደዱበትና ከመኖሪያቸው የሚፈናቀሉበት ምክንያት ምን እንደሆነ ለመረዳት ትኩረት ሊሰጠው ይገባል ብለዋል። ዴሞክራቷ የካሊፎርኒያ ተወካይ የምክር ቤት አባል ኬረን ባስ ይህንን ያሉት ከአሜሪካ ድምጽ ጋር ባደረጉት ቃለመጠይቅ ነው። ከምክንያቶቹ አንዱ ግጭት መሆኑ የሚታወቅ ነው። ስለሆነም ለግጭቶቹ መፍትሔ ማግኘት አንዱ መልስ ይሆናል ሲሉ ለአሜሪካ ድምጽ ዘጋቢ ጃምስ ባቲ ገልጸዋል። ከአየር ንብረት ቀውስ ጋር የተያያዘ ችግርም ለስደትና ለመፈናቀል ምክንያት እንደሚሆን ባስ ተናግረዋል። የጥቁር አሜሪካውያን የምክር ቤት አባላት ቡድን ሊቀመንበር የሆኑት ኬራን ባስ ዩናይትድ ስቴትስ ባሉት አፍሪካውያን ስደተኞች ላይ ያለው አያያዝ እንደሚያሳስባቸው ገልጸዋል። ከሶማሊያ፣ ከሱዳን፣ ከደቡብ ደቡብ ሱዳን እና ከላይቤሪያ የመጡ የተወሰኑ አፍሪካውያን በጊዜያዊ መልክ እዚህ ዩናይትድ ስቴትስ እንዲኖሩና እንዲሰሩ ተፈቅዶላቸዋል። ይሁንና በትራምፕ አስተዳደር ወቅት ችግር ላይ ሊወድቁ ይችላሉ የሚል ስጋት እንዳላቸው ጠቁመዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢሚግሬሽን ፖሊሲን አስመልክቶ የሚካሄደው ንግግር ባለበት መቆም ተጠያቂዎች ዴሞክራቶች ናቸው ሲሉ ዛሬ ነቅፈዋል። የትራምፕ አስተዳደር ና የምክር ቤት አባላት ሌላ ከፊል የመንግስት መስሪያ ቤቶች መዘጋትን ለማስወገድ እየጣሩ ናቸው። ዴሞክራቶቹ ወንጀለኛን ባዕዳንን እንድናርስ ወይም ወደ መጡበት እንድንመልስ አይፈልጉም። ይህ አዲስ ጥያቄም እብደትም ነው ይላሉ ትራምፕ በትዊተር ገጻቸው ላይ በጻፉት መልእክት። ጭቅጭቁ የተነሳው ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት አምስት ነጥብ ሰባት ቢሊዮን ዶላር እንዲመደብ በመጠየቃቸው ሲሆን የሚካሄደው ድርድር ሌላ ነጥብ አስነስቷል። ዴሞክራቶች በዩናይትድ ስቴትስ የኢሚግሬሽን ባለስልጣኖች የሚታሰሩት አገር ውስጥ ያሉት ህጋዊ ሰነድ የሌላቸው ፍልሰተኞች መጠን ውሱን እንደሆነ ይፈልጋሉ ተብሏል። በመጨረሻም በዩናይትድ ስቴትስ የሚደገፉት የሶሪያ ዴሞክራሲያዊ ኃይሎች እስላማዊ መንግስት ነኝ በሚለው ጽንፈኛ የአማጽያን ቡድን ተይዘው የነበሩ አርባ አንድ ቦታዎችን አስመልሰናል ይላሉ። እስላማዊ መንግስት ነኝ የሚለው ቡድን ከሚቆጣጠረው የመጨረሻ ምሽግ ለማባረር እየተዋጉ መሆናቸው ታውቋል። ሙስጠፋ ባሌ የተባለው የሶሪያ ዴሞክራሲያዊ ኃይሎች ቃል አቀባይ ባጉዝ በተባለው መንደር የነበረውን የጽንፈኛ ቡድን ምሽግን አፈራርሰናል ሲል በትዊተር አስታውቋል። ይሁንና ከባድ ውጊ ውጊያ መቀጠሉን ሳይገልጽ አላለፈም። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቶች ዝግጅቶቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር ጋቢና የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ቀዳሚው ዘገባችን ቃለ ምልልስ ነው። በፌዴራል ጠቅላይ አቃቢ ሕግ አማካኝነት በተዋቀረው የህግና ፍትህ ጉዳዮች ማሻሻያ አማካሪ ምክር ቤት በኩል ተሻሽሎ በህዝብ ተወካዮች ምክር ቤት የጸደቀው የበጎ አድራጎት ድርጅቶችና ማህበራት አዋጅ አብዛኛውን የተሻሻሉ አንቀጾች በዓለም አቀፍና በሀገር በቀል የመብት ድርጅቶች ተደነቁ። የተለያዩ የመብት ድርጅቶች በጥምረት የያዙ አምስት የተለያዩ ተቋማት በጋራ ባወጡት መግለጫ መንግስት አዋጁን ለማሻሻል የወሰደውን እርምጃ አድንቀው አሳሳቢና መሻሻል ይገባል ያሏቸውን ዘርዝረዋል። ከእነዚህ ውስጥ ድርጅቶች ውስጥ ዋና ጽህፈት ቤቱን ቤልጂየም ብራስልስ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ የሚመሩት አቶ ያሬድ ኃይለማርያምን ስለ መግለጫው ማምሻውን አነጋገራቸው ነበር። አቶ ያሬድ ኃይለማርያም ዋና ጽህፈት ቤቱ ቤልጅየም የሚገኘው የኢትዮጵያ መብት ድርጅቶች ህብረት ሰብሳቢ ኖት። ዓለም አቀፍና ሀገር በቀል ሲቪል ድርጅቶች ሆናችሁ በጋራ መግለጫ አውጥታችኋል። መግለጫችሁ የሚመለከተው በቅርቡ የተሻሻለውን የሲቪክ ማህበራት አዋጅ በተመለከተ ነው። በመግለጫችሁ ላይ ሁለት ነገሮችን አስቀምጣችኋል ከፋፍላችሁ። ይሄ አዋጅ በመሻሻሉ መንግሥት ለወሰደው እርምጃ ሊበረታታ ይገባል የሚል ያለበት እና እንዲሁም ደግሞ መሻሻል ደግሞ አለባቸው ብላችሁ ያስቀመጣችኋቸው ጉዳዮች አሉ። ልክ እናንተም በመግለጫችሁ ላይ እንዳስቀመጣችሁት እኛም በሁለት ከፍለን እንየው እና ሊበረታታ ይገባል ብላችሁ ተገቢ ነው ያላችኋቸውን ጉዳዮች እስቲ እያብራሩልን። አመሰግናለሁ። ሲሆን እንግዲህ የመጀመሪያው ቀደም ብሎ የነበረው አዋጅ ፋኝነቱ የዓለም አቀፍ ማህበረሰብ ነቀፌታ ሁሉ ሲገጥመው ነበር እና ከነዛ ውስጥ በጣም ወሳኝ የሆኑት አንቀጾች አንደኛው እነዚህ ማህበራት በተለይም ደግሞ በመብት ጉዳይ ላይ የሚሰሩ ድርጅቶች የከፍተኛ የሆነ የገንዘብ የማግኘት አቅም እንዲያጡ ተደርጓል። በጣም ከፍተኛ ችግር ውስጥ ነበሩ። ገንዘብ የማግኘት አቅማቸው በከፍተኛ ሁኔታ ተዳክሞ ስራ እስከ ማቆም ደርሰው ነበር እና የጠቅላላ ገበያቸውን አስር በመቶ ብቻ ከውጪ እንዲያገኙ የሚገድበው ዋና አንቀጽ እንዲነሳ ተደርጓል። ሌሎች ደግሞ ለእነዚህን ተቋማት እንዲቆጣጠር ትልቅ ስልጣን ተሰጥቶት የነበረው የሲቪክ ማህበራት ኤጀንሲው የበጎ አድራጎት የበጎ አድራጎት ማህበራት ተቆጣጣሪው ኤጀንሲ ወይም ማህበር በጣም ከፍተኛ የሆነ ስልጣን እነዚህን ድርጅቶች እንደፈለገ የመቆጣጠር ፍቃዳቸውን ሁሉ ባሰኘው ጊዜ የማገድ ያልተገደበ ስልጣን ነበረው። ያ እንዲስተካከል ተደርጓል። እንደዚሁ በጣም በውስጡ የነበሩ የሚንቀሳቀሱባቸው የስራ መስኮች ራሳቸው እንዲገደቡ ተደርጎ ነበር። ከዚህን ያህል ከአስር ፐርሰንት በላይ ከውጭ ድርጅት የምታገኙ ድርጅቶች በመብት ጉዳይ ላይ መስራት አትችሉም ተብሎ ብዙዎቹ የሚሰሩበትን የስራ መስክ ሁሉ እየቀየሩ ወደ ሌላ እንዲሄዱ ተገደው ነበር እና እነዚህ ሁሉ አፋኝና ገዳቢ የነበሩ አንቀጾች ከሞላ ጎደል ሙሉ በሙሉ በሚባል ሁኔታ በአዲሱ ሕግ ውስጥ ተቀይረው ፈቃጅ እና ሰፊ መብት የሚሰጥ ህግ ወጥቷል እና እሱን በጣም አድንቀናል፣ አመስግነናል። መንግስትም እነዚህ ላይ እነዚህ ዋና ጉዳዮች እንደነበሩ ከሚነሱት ጉዳዮች በጣም ቀዳሚና ዋና ጉዳዮች እንደነበሩ አስታውሳለሁ። ምክንያቱም በጣም ብዙ ድርጅቶች ተዘግተው ከስራ ውጭ ሆነው ነበረ የሞያ ማህበራት ሳይቀር መቀጠል አቅቷቸው ስራቸውን ማስቀጠል አቅቷቸው፣ በማስተማር ላይ የሚሰማሩ ድርጅቶች እንደዚሁ ማንቀሳቀስ አቅቷቸው እንደነበር አስታውሳለሁ እና እነዚህ ዋና የሚባሉ ጉዳዮች ከተስተካከሉና ከተሻሻሉ መሻሻል አሉባቸው ብላቸው የጠቀሳችኋቸው ሌሎች ጉዳዮች ምንድን ናቸው ታዲያ? መሻሻል አለባቸው ብለን ያልናቸው አንዳንድ አንቀጾች አሉ። ለምሳሌ በዚሁ በወጣው አዋጅ ላይ ሰዎች የመደራጀት በተለይም ኢትዮጵያ ራሷ በፈረመችው እና በተስማማችበት የአፍሪካ ኮሚሽን የሰብአዊ መብት ቻርተርም ላይ ሁኑ ሌሎች ዓለም አቀፍ ድንጋጌዎች ላይ ሰዎች የመደራጀት መብት አላቸው። በእንደዚህ አይነት ስራዎች ላይ የመሳተፍ መብት አላቸው እና ሄደው የግ ዓለምም ሳይመዘገቡ የተቋቋሙ ተቋቁመው ስራ ሲሰሩ የተገኙ ድርጅቶች እንደ ወንጀል እንደ ጣሱ ተደርጎ መብታቸውን ኤክሰርሳይዝ ያደረጉት ግን ወንጀል እንደ ጣሱ ተቆጥሮ በወንጀል የሚያስቀጣ ድንጋጌ አለ። ያ በብዙ ሀገሮች ላይ የተለመደም አይደለም አግባብም አይደለም። ይሄ ምዝገባው ለአስተዳደራዊ ቁጥጥር እና ለአስተዳደራዊ ስራ እንዲያመች ተብሎ የተቀመጠ ነገር ነው እንጂ ሰዎች መብታቸውን መጠቀማቸው መብታቸውን በተግባር መዋላቸው የሚጥሱት እንደ ወንጀል አድራጎት መቆጠር የለበትም ስለዚህ አንዱ አሳሳቢ የሆነውና ምናልባትም እንዲሻሻል በተደጋጋሚ በዓለም አቀፍ ድርጅቶችም ጭምር ጥያቄ ሲቀርብበት የነበረው እሱ ነው። ሁለተኛው በተመሳሳይ ሁኔታ የተቋቋመ አካል አለ፣ ኤጀንሲ የሚሉት እነዚሁን የበጎ አድራጎት ድርጅቶችን የሚቆጣጠር ወይም እነዚህን የሲቪክ ማህበራትን የዛ የተቆጣጣሪ አካል አወቃቀርን ደግሞ በተመለከተ ያነሳነው ጥያቄ አለ። የሚዋቀረው አካል ከሲቪክ ማህበራትም በአንድ ጎኑ ጥሩ ነገር የሚሆነው ሙሉ በሙሉ በመንግስት ቁጥጥር ስር ይዋል አይደለም፣ ከመንግስትም ከሲቪክ ማህበራትም ገለልተኛ ከሆኑ አካላትም የሚዋቀር ነው። ነገር ግን እዛ ውስጥ መንግስት ያለው ድርሻ በጣም ከፍተኛ ስለሆነ ጫና የማሳደር አቅም ይኖረዋል። ስለዚህ ከመንግስት ይልቅ መንግስት የመቆጣጠር ስራውን በአነስተኛ ውክልና እዛ ተቋም ውስጥ ሊያከናውን ይችላል። ከመንግስት ይልቅ እነዚህ የሲቪክ ማህበራት እና ገለልተኛ የሆኑ አካላት ቁጥራቸው ከፍ ሊል ይገባል። ካለበለዚያ ዞሮ ዞሮ የመንግስት ጫና በስራቸው ላይ ሊያሳድር ይችላል የሚል ስጋት ነው። ሌላው ደግሞ ከበጀት አጠቃቀማቸው ጋር ተያይዞ ከሀያ ለአስተዳደራዊ ጉዳይ የሚጠቀሙት በጀት ከጠቅላላ በጀታቸው ከሀያ ፐርሰንት እንዳይበልጥ ብሎ የሚደነግግ የሚገድብ የአንቀጽ አለው እና ያ አንቀጽ በጣም ከፍተኛ የሆነ የስራ ጫና ይፈጥርባቸዋል የአስተዳደራዊ ኮስቱ ወይም ወጪው በተለያየ መንገድ በተወሰነ ደረጃ ከፍ ሊል የሚችልባቸው ነገሮች አሉና ይሄንንም፣ እንዲህ ያሉ ጫናዎች ብዙም አስፈላጊ አልነበሩም፣ በተወሰነ ደረጃ ፈቃጅ የሆነ ከፈት ያለ የመስራት እድልን የሚፈቅድ ነገር መኖር ነበረበት የሚሉ በጣም ገዳቢ ናቸው በሚል ሳይሆን ቢሻሻሉ የበለጠ ህጉን ሙሉ ያደርገዋል የበለጠ ህጉን የሚያሰራ ፈቃጅ ያደርገዋል ብለን ያሰብናቸውን ከዓለም አቀፍ እና ከአህጉር አቀፍ ህጎች ኢትዮጵያ ከፈረመቻቸው ከተስማማችባቸው የሰብአዊ መብት መነሻ ድንጋጌዎች በመነሳት እነዚህን አስተያየቶች ሰጥተናል። በዋናነት ግን ሙሉ ሂደቱ ህጉ የወጣበት ሂደት የተሰራውን ስራ ደግሞ አመስግነናል። ሊበረታታ የሚገባው ጥሩ ጅምር ነው በሚልም በደብዳቤያችን ላይ ለመንግስት መልእክታችንን አስተላልፈናል። እንግዲህ ይሄ አዋጅ ሲሻሻል በጣም ብዙ የህግ ባለሙያዎች የተሳተፉበት እንደሆነ ይታወቃል። አንዳንዶቹ የህግ ባለሙያዎች ቀደም ሲል በጣም አበክረው የቀደመውን አዋጅ ሲተቹ የነበሩ አሉበት። የታወቁም የህግ ባለሙያዎች ተሳትፎበት ውይይት ተደርጎበት ለህዝብ ተወካዮችም ቀርቦ ውይይት ተደርጎበታል ይሄ አዋጅ እና አሁን ይሄንን እነዚህ መሻሻል አለባቸው የሚሉትን ጥያቄዎች ስታቀርቡ አዋጁ እንደገና ይሻሻል እያላችሁ ነው። እንግዲህ አሁን በዚህ ኦረዲ አዋጁ ወጥቷል። ሊያሰራ የሚችል ነገሮች አሉት። ግን ከመነሻውም አሁን የተነሳ ጥያቄ አይደለም። ይሄ ገና በውይይት ላይ ከነበረበት ጊዜ ጀምሮ ይቀርቡ የነበሩ ጥያቄዎች ናቸው። ስለዚህ አሁን አዋጁም ሲወጣ መንግስት የወሰደውን እርምጃ አመስግነን፣ ነገር ግን እነዚህ ነገሮች አሁንም እንደ ስጋት ይዘናቸውን ቀጥላለን የሚል ማሳሰቢያ ነው ይሄ ህግ እንደገና አፈጻጸም ላይ ታይቶ የሚያመጣቸው ችግሮች ካሉ ወደፊት መንግስትም ራሱ እንግዲህ ሁኔታውን ፈትሾ ሊገመግማቸው እና ሊለውጠው ይችላል። የማይለወጥ ህግ አደለም። ግን በአሰራር የበለጠ ደግሞ ችግሮቹ ጎልተው ሲታዩ ሀገር ውስጥ ያሉ ማህበራቶችም ጭምር ጥያቄውን ወደፊት ሊያነሱት ይችላሉ። ለእኛ ግን አሁንም እንደ ስጋት ነው የምናያቸው። በአሰራር ላይ እነዚህ ችግሮች የበለጠ እየጎሉ ከመጡ ወደፊት የማይቀየርበት ምንም ምክንያት ያለ አይመስለኝም። አሁን ያለው የወጣው ህግ ግን አያሰራም ብያልን አደለም፣ ያሰራል። ጥሩ ህግ ነው። በጣም በጥሩ ሁኔታ የተቀረጸ ህግ ነው። ግን ያሉበትን ችግሮች ደግሞ ማሳየት ከኛ አይነት ማህበራት ስለሚጠበቅ ስጋቶቻችንን አስቀምጠናል። ለማን ነው ደብዳቤውን የላካችሁት? ደብዳቤው ለጠቅላይ ሚኒስትር ቢሮውን ጨምሮ ጉዳዩ ለሚመለከታቸው የመንግስት አካላት እና ለአለም አቀፍ ተቋማት፣ የሰብአዊ መብት ድርጅቶች በጠቅላላ እንዲደርስ ተደርጓል። ለህዝብ ይፋ የተደረገም መግለጫ ነው። ይሄንኑ ደብዳቤ ቀደም ብለንም ገና ህጉ ሳይወጣ ወደ ጠቅላይ ሚኒስትር ቢሮ ከዋና ከጠቅላይ አቃቢ ህግ ቢሮ ወደ ጠቅላይ ሚኒስትር ቢሮም ሲሄድ ለጠቅላይ ሚኒስትር ጽህፈት ቤት ይሄንኑ ይዘት ያለው ደብዳቤ ወደ ዘጠኝ የሚደርሱ ዓለም አቀፍና አገር ውስጥ ያሉ ድርጅቶች ልከናል። ለጠቅላይ ሚኒስትሩ ጽህፈት ቤት በእጀ ጭምራ አስረክበናል። የዛ ቀጣይ ጥሪ ነው ይሄኛው። የኢትዮጵያ የመብት ድርጅቶች ሰብሳቢ አቶ ያሬድ ሀይለማርያም ለሰጡን ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ፣ ሆን እድሉን ስለሰጣችሁ። ወደ ተከታዩ ዘገባችን እናልፋለን። በደሴ ከተማ አስተዳደር እንዲሁም በደቡብ ወሎና ሰሜን ወሎ ዞኖች ለምዝበራ ተጋላጭ በሆኑ የስራ መደቦች ላይ የተመደቡ የመንግስት አመራሮችና ባለሙያዎች የሀብት ምዝገባ እያካሄዱ ነው። ምዝገባው ተግባራዊ ከሆነበት መጋቢት 2006 ዓ.ም ጀምሮ 16 ሺ የሚጠጉ የመንግስት ሰራተኞች የመጀመሪያና የዳግም ሀብት ምዝገባ አድርገዋል። በቅርቡም ምዝገባ በማካሄድ ላይ ይገኛሉ። በአማራ ብሔራዊ ክልላዊ መንግስት ሀብትን ለማሳወቅና ለማስመዝገብ የወጣው አዋጅ ቁጥር 187 እዝባር 203 የመንግስት አሰራር ግልጽነት እንዲኖረው ያስችላል ሙስናና ብልሹ አሰራርን ያስቀራል ቢባልም አፈጻጸሙ ላይ ውስንነቶች እንዳሉበት የመንግስት ሰራተኞች ይናገራሉ። መስፍን አራጌ ከወሎ ተከታዩን ሪፖርት ልኮልናል። በክልሉ በተለያዩ አካባቢዎች ከ2006 መጋቢት ወር ጀምሮ የመንግስት ሰራተኞች የሀብት ምዝገባ ቢያካሄዱም በተለይ ምዝበራን ከመከላከልና ተጠያቂነትን ከማስፈን አንጻር ያደረገው አስተዋጽኦ እምብዛም ነው የሚሉ ድምፆች እየተሰሙ ነው። እንደነሱ አባባል የሀብት ምዝበራው እየተፈጸመ ያለው በከፍተኛ አመራሩ ሆኖ ሳለ በስፋትና በተደጋጋሚ ሀብት የሚያስመዘግበው በዝቅተኛ የስራ መደብ ላይ የሚገኘው ሰራተኛ ነው። የከፍተኛ አመራሩ ሀብት ምዝገባ ይፋ አለመሆኑን በማንሳትም ለምን የሚል ጥያቄ ያስከትላሉ። ይሄ የሀብት ማስመዝገብ ከዛሬ ሁለት ዓመት በፊትም የተደረገ ነገር ነው እና መልካም የሚባል ነው ሚዲያ ላይ በተለይ የምናያቸው ነገሮች እንግዲህ አገሪቱ ምን ያህል ደረጃ ላይ እንዳለች ሁላችንም እየታዘብን ነው። በቀን ሶስት ጊዜ በልቶ በማያድር ህዝብ መካከል እስከ አውሮፕላንም እስከ መርከብም የተያያዘበት ሁኔታ ነው ያለው እና ከዛ አንጻር ይህንን ለማጣራት እየተሰራ ያለው ነገር ጥሩ ነው። እንደዚህ ታችኛው ሰራተኛ ላይ ወይም ደግሞ በጣም ዝቅተኛ የመንግስት ደሞዝ የሚያገኘው ላይ ብቻም ሳይሆን በተለይ ላይ ያሉት አመራሮች ላይ በደንብ ጠርቶ መምጣት አለበት። ያኛው ከተስተካከለ በኋላ ነው ታችኛውን መፈተሽ አለብን። ይህን ሀሳብ ወሎ ዩኒቨርሲቲ የስነ ምግባርና ጸረ ሙስና መኮንኑ አቶ ሱለይማን ሰይድ ይጋሩታል። በሀገርም ደረጃ በዩኒቨርሲቲ ደረጃ ያሉትን አመራሮች ሀብታቸው ማስመዝገብ እንጂ ለሰራተኛው የሚሆን እንደ ሀገር ይፋ የወጣ ነገር የለም። በአማራ ክልል ጸረ ሙስናና ስነ ምግባር ኮሚሽን የደሴ ቅርንጫፍ ጽፈት ቤት ኃላፊ አቶ አባተ ምርኩዜ ግን ቅርንጫፍ ጽፈት ቤቱ በሚንቀሳቀስባቸው ደሴ ከተማ አስተዳደር፣ ደቡብ ወሎና ሰሜን ወሎ ዞኖች እንዲሁም ዋግ ምራ ብሔረሰብ ዞን የሚገኙ አመራሮችና የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ ተደርጓል ባይ ናቸው። ይሄ አንደኛ የተሿሚዎችን፣ ሁለተኛ የተመራጮችን ሶስተኛ የመንግስት ሰራተኞችን እንግዲህ፣ ለሙስና ወይም ለብልሹ አሰራር ተጋላጭ የሆኑ የስራ መደቦች ተብለው ተለይተው ምዝገባ እየተካሄደ ነው። እንግዲህ የከፍተኛ አመራሩ የሚካሄዳል፣ የዝቅተኛ አመራሩ የሚካሄዳል፣ የመካከለኛ አመራሩ የሚካሄዳል፣ የመንግስት ሰራተኞችም ይካሄዳል። አሁን እዚህ ላይ ልዩነት የለም። ሁ በከፍተኛ አመራሩ ደረጃ እየተመዘገበ ነው ብለው ያስባሉ። እንግዲህ አሁን እኛ ባንኖርም በክልል ደረጃ ያሉት ያንን ይሰራሉ። እንግዲህ በእኛ ከፍተኛ አመራር ብለን የምንይዛቸው የዞን አመራሮችን እና የከተማ አስተዳደር አመራሮችን ነው። እነዚህ ደግሞ እያስመዘገቡ ነው። የሀብት ምዝገባው ህጋዊ ተጠያቂነትን የሚያሰፍን ማንኛውም ግለሰብ የአመራሩን የሀብት መጠን ለማወቅ ጥያቄ ቢያቀርብ ምላሽ የሚያገኝበትን አሰራር የዘረጋ ነው የሚሉት ደግሞ በደሴ ከተማ አስተዳደር ከንቲባ ጽሕፈት ቤት የስነ ምግባር መከታተያ ክፍል የስነ ምግባር መኮንን የሆኑት አቶ ትዕዛዙ እንግዳው ናቸው። በአዋጁ ላይ በተገለጸው መሰረት ማንኛውም ግለሰብ ያንን ግለሰብ ሀብት ለማወቅ ከፈለገ የስጋ ዝምድና እስከሌለው ድረስ ለምን ሌላ ተግባ ተግባር እንዳይጠቀምበት በማመልከቻ ጠይቆ ወዲያው ይሰጠዋል ነው የሚለው። ግለሰቦቹ መረጃ የሚያገኙበት መንገድ ግን ግልጽነት የጎደለው ስለሆነ አፈጻጸሙ ላይ ብዥታ ማስከትሉን አቶ ሱሌይማን ያነሳሉ። ከወሎ ዩኒቨርሲቲ እንደ ሀገር የወጣው ህግ ጥሩ ነው። አፈጻጸሙ የተወሰነ ቢሆን ክፍተት አለው። ግልጽ አይደለም። የግልጽነት ችግር አለ። ያስመዘገቡ ሰዎች በሚዲያ ይገለጻል? ኦር እንዳልኩ በሴክተሮች በኩል ነው ተገልጾ ዘር ነው የሚሄደው ወይ እያንዳንዱ ህዝብ ወይም ህብረተሰብ ፈላጊ አካል የከሌ ሀብት ማወቅ እፈልጋለሁ ብሎ ሄዶ የመጠየቅ መብት አለው የለውም፣ የሚለው ነገር እሱ በደም ግልጽነት ይሄ ጎደሎ ይመስለኛል። በሌላ በኩል ሀብት ያከማቹ ግለሰቦች ንብረቱን በራሳቸው ሳይሆን በሌሎች ሰዎች ስም ስለሚያስቀምጡ የተጀመረው የሀብት ምዝገባና ይፋ የማድረግ እንቅስቃሴ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ይገልጻሉ። ምስና ተባለ እንጂ የተደራጀ ሌብነት ነው፣ እና ያን የተደራጀ ሌብነት እኔ ለምሳሌ በእኔ ፖዚሽን ላይ የሆነ ነገር ከሰራው ሀብቴን እንደነገርኩህ ያለችኝ ነው የማስመዘግበው ነገር ግን ወንድም ያለ እህት አለ ያጎት ልጅ አለ እና ከዘር ጋር ተያይዘው የሚሰራጩ ንብረቶችን እና ሀብቶችን መሰብሰብ አስቸጋሪ ነው የሚሆነው። መኮንኑ ከዚህ በተጨማሪ ከፍተኛ የመንግስት ባለስልጣናት ወደ ስልጣን ከመምጣታቸው በፊት ያላቸው ሀብት ተመዝግቦ ከታወቀ አፈጻጸሙን ሊያቀለው እንደሚችል መክረዋል። ኃላፊዎች ከመሾማቸው በፊት ቢሆን ምዝገባው ጥሩ ነው፣ ከሹመቱን ካገኙ በኋላ ከሆነ ያስቸግረሃል። ሹመቱ ልክ ደብዳቤ እንደደረሰ ማግስት የተወሰነ እስከሚለማመዱ ድረስ ባህሪያቸው የተሻለ ጥሩ ነው የሚሆነው እና ፖዚሽን ላይ እየቆዩ ሲሄዱ ትንሽ ምዝገባው ግልጽነት የጎደላቸውን አሰራሮች አጥርቶና አደረጃጀቶችን አስተካክሎ ወደ ተግባር ካልገባ የሀብት ምዝገባው ብቻውን ፋይዳ ይኖረው ይሆን? በክልሎ ስነ ምግባር እና ጸረ ሙስና ኮሚሽን የደሴ ቅርንጫፍ ኃላፊ በመዝገቡ፣ ብቻውን ፋይዳ የለውም። ፋይዳ የሚኖረው አንድ ሀብት አስመዝጋቢ በሁለት ዓመት ተኩል በሁለት ዓመት ተኩል ምዝገባ ያካሄዳል። እሱን ምዝገባ ካካሄደ በኋላ ነው እንግዲህ፣ ይህንን እውነትም ይሄ ሀብት አለው የለውም፣ ያስመዘገበው ነገር ትክክለኛ ነው ወይስ ትክክለኛ አይደለም የሚለውን ነገር ለማጣራት እንትን የሚባለው ከሁለት ጊዜ ምዝገባ በኋላ ነው። ይህንን እንግዲህ ምናልባት ያሉን ባለሙያተኞች የሀብት ምዝገባ ብቻ ነው። ይህን ደግሞ በየቦታው ተንቀሳቅሶ የሀብት ትክክለኛ ነው ወይስ አይደለም የሚለውን ነገር ደግሞ የሚሰራው ሌላ ባለሙያተኛ ነው። ይህን ባለሙያተኛ እንግዲህ ምናልባት ወደፊት መንግሥት ከፈቀደና የሚያደራጀው ከሆነ ይሄ እስካሁን ድረስ ገና ነው። በተነሱ ጥያቄዎችና አስተያየቶች ዙሪያ ከተደጋጋሚ ማባበል በኋላ ምላሽ ለመስጠት ቃል ገብተው የነበሩት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት አቶ ዘላለም ብስቱ ስልካቸውን አጥፍተውብናል። ኮሚሽነሩንም በጸሐፊያቸው በኩል ለማግኘት ያላሰለሰ ጥረት ቢደረግም ስብሰባ ላይ ናቸው በሚል ምክንያት ልናገኛቸው አልቻልንም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንም ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ተከታዩ ዘገባችን በቀዳሚ ዘገባነት ይዘነው የነበረ ቢሆንም የደረሰን አሁን ስለሆነ አሁን ነው የምናቀርበው። በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረ ግጭት አሁንም እንደቀጠለ መሆኑን የአካባቢው ነዋሪዎች ገልጸዋል። ከአማራ ወገን የሆኑት ጥቃቱን ያደረሱት እያደረሱ ያሉት በቅማንት የማንነት ኮሚቴ አባላት አማካኝነት የሚመሩ መለዮ የለበሱ ወዘ ልውጥ ሰዎች ናቸው ሲሉ ከቅማንት ወገንና የኮሚቴ አባል የሆኑት ደግሞ የሶስቱ ቀበሌዎች ጥያቄ መመለስ አለበት ይላሉ። ሀገር የምትመራው በሽምግልና ሳይሆን በህግ አግባብ ነው። የሶስቱ ቀበሌዎች ጥያቄ ካልተመለሰ በአካባቢው መረጋጋት አይኖሩም እያሉ ነው። አስቴር ምስጋናው ተከታዩን ዘገባ ከባህር ዳር አድርሰናለች። በማንነት ላይ ያተኮሩ ግጭቶች በመከሰታቸው የሰው ህይወት አልፏል። ብዙ ንብረቶች በቃጠሎ ወድመዋል። ከ39ሺ በላይ ዜጎች ተፈናቅለዋል። አሁንም ችግሩ እንዳለ ከቅማንትም ሆነ ከአማራ ወገን የሆኑ በአካባቢ የሚኖሩ ነዋሪዎች ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸዋል። የግጭቱ ማዕከል ወደ ሆነው ወደ ጭልጋ አካባቢ ከአማራም ሆነ ከቅማንት ወገን የሆኑ ነዋሪዎችን አነጋግረናል። አቶ ምስጋና የተባሉ በጭልጋ አካባቢ ሰቀልት እየተባለ በሚጠራው ቀበሌ የሚኖሩ ግለሰብ እንደተናገሩት ግጭቱ እየተካሄደ ያለው በቅማንት ኮሚቴ አባል እየተመሩ ያሉ ወዘ ልውጥ የሆኑ ሰዎች ናቸው፣ ጥቃት እየፈጸሙብን ያሉት ይላሉ። መከላከያ ከመስለው ማለት ገብተው ሁሉን አስረው ወደ ሌላ ቦታ በእስር ቁጥጥር አርገን እያሉ እነሱ በነሱ መሳስረው ገብተው ማለት አንደኛ ከባ ሀገር የሚታወቁ ሰዎች ዋና ሁነዋል። እነሱ ናቸው። አሁንም እየመጡ በሚያውቁት ሁሉን ነገር የሚፈጥማሉ እነሱ ናቸው። ሁለተኛ ደግሞ ከሀገር ከልውጡ የመጣ ሰው ነው። አሁን ቢያርጎ የሚጨፈጭፈና ያለ ወዘ ልውጥ ነው። አዎ ካሉት የእነዚህ መሪ ሆናሉ። እነሱ ነው በሚያውቁት እያገቡ የሚያስቃጥሉም ይህ ሰው የሚያስገድሉዋል። እነሱ ናቸው። ከዚህ ላይ ክፍኛ ከኛ ከቦታው ላይ ማለት ያሉ ሰዎች ከውጭ ያሉ ሰዎች እነማን ናቸው? እነዛን ታውቋችኋላችሁ። ይታወቃሉ። ብዙ ሰውን አለ የታወቁ ሰው ያሉ አሁን እዚህ ውስጥ ያሉ ምንድን ናቸው? ዘመራ ጊዜ ሊቀመንበር በምናም በራሳቸው ላይ ሲሰሩ ነበር። በስሃንቶች ማለት ከግሉ ላይ ማለት ነ። አሁን ብዙ ነገር እያስደረሰ ያለ እሱ ነው። አሁንም ሰው ይመዳሉ የሚሞት ያሉ እነሱ ናቸው። አሁን ጨርሰው እነሱ እየመሩ ማለት አሁን በቅማንት ስም የተደራጀው ኮሚቴ ነው። መንገድም መስመርም እየመራ አካባቢው በጸጉረ ልውጥ ሰው እያስጠቃ ያለ እያሉኝ ነው። አየ የሚቀቅለና ያለ እነሱ ነው የሚቀቅሉና ያለው ከቅማንት ወገን የጭልጋ ከተማ ነዋሪ የሆኑት አቶ ማስረሻ አለሙ በበኩላቸው ችግሩን እየፈጠሩ ያሉት የክልሉ የመንግስት አመራሮች ናቸው። ህገ መንግስታዊ መብታችንን ተጠቅመን የጠየቅናቸውን ጥያቄ አልመለሱም እና የቅማንት ኮሚቴዎችን ቢሆኑ ተባረው ጫካ ነው ያሉት ይላሉ። ስልሳተኝን ገበሬ መቀበል አለባችሁ፣ አንቀበልም። በዚህ ሰተገባን የተነሳው ምክንያት ከዛ ውጪ ግን የክልሉ መንግስት ሲያደረገ ያለው ምንድነው? ከተለያዩ ክልል ያሉ ሽፍቶችን በማምጣት ተቀበል ስታተኝ ስታተኝ በሀይል ካልተቀበልክ እርምጃ ወስድብሃለሁ ብሎ ሲዙት ነበር እና የግጭቶች መንት ምንድን ነው? የክልል ባለስልጣን ነው። ቅማንት እና አማራ አፌታላ አሁን እኔ ስ ለምሳሌ አማራ ነች፣ እኔ አባቴ ቅማንት ነው፣ እናቴ አማራ ነው። አልሰጣላለ ምን ስካያይቃል እንዴት ዋነ የሚባለው ሁሉ ማህበረሰብ ላይ ችግር የለም

ስራ ነው እየተሰራ ያለው። ቀን ቀን ሰላማዊ ይመስላል። ስለዚህ ህዝብን እንደ ጫካ በመጠቀም ወንጀለኞች ራሳቸው ህዝቡ መሃል ሆነው ነው እየረበሹ ያሉት። ከመንግስት አቅም ውጭ ግን አይደለም። አካባቢው የክልሉ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አሰማሃኛ ስረስ በቅርቡ በሰጡት ጋዜጣዊ መግለጫ ላይ እንደገለጹት ግጭቱን እያስነሱም ሆነ እያባባሱ ያሉት በማህበረሰብ ውስጥ ተሰግስገው ያሉ አካባቢውን የብጥብጥ ቀጠና ለማድረግ ልዩ ተልእኮ የተሰጣቸው ኃይሎች ናቸው ይላሉ። ዞሮ ዞሮ እየተካሄደብን ያለው የውክልና ጦርነት የሚመስል ነው። አጀንዳ የሚሰጥ አለ፣ አጀንዳ የሚቀበል አለ። ይሄ ግጭት ግን በዋነኛነት መተኮር ያለበት ይሄ ግጭት ያማራና የቅማንት ግጭት አይደለም። ራሱን በቅማንት ማንነት ኮሚቴ ያደራጀ ቡድን እውቅና የሌለውና ህገወጥ ቡድን መሆኑን በመንግስት ደረጃ ገልጸናል። በዚህም በቁጥጥር ስር የዋሉ አካላት አሉ፣ ያልዋሉም አሉ። ህዝብን እንደ ጫካ በመጠቀም ያልያዝናቸው አካላት አሉ። እነዚህን አካላት ለመያዝ ህዝቡ ያግዘን የምንለው ለዛ ነው። አቶ አሰማኝ እየይዘውም ችግሩ ስር እየሰደደ በመምጣቱ የፌዴራል መንግስትን ጣልቃ እንዲገባ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ በዚሁ አብቅቷል። በነገው ምሽት ይዘን ሌላ ፕሮግራም ይዘን እንመለሳለን። አስተያየቶች ካላችሁ በቪኦኤ አት ቪኦኤ አምሃሪክ ፌስቡክ ገጻችን ላይ ሀሽታግ ቪኦኤ በትዊተር ገጻችን ላይ መልእክት መላክ ትችላላችሁ። ፕሮግራማችንን ሲያቀናብርልን የቆየው ሞክቤል ያብሮ ነው። አብሬያችሁ ያመሸሁት ደግሞ ጽዮን ግርማ ነበርኩኝ። በነገው ምሽት እንገናኝ። yeah yeah